በአንዲት ኢትዮጵያዊት ታዳጊ ወጣት ታሪክ ላይ የተመሰረተው ድፍረት የተሰኘው ፊልም አርብ ጥቅምት 12 ቀን በአሜሪካ ለህዝብ እይታ ይቀርባል። በፊልሙ አዘጋጆች ድረገጽ እንደሚታየው ፊልሙ በእውነተኛ ታሪክ ላይ የተመሰረተ ነው። በ14 ዓመት ዕድሜዋ ተጠልፋ ላለዕድሜ ጋብቻ የተዳረገችው ታዳጊ ወጣት እንዴት ጠላፊዋን ሳትወድ በግድ እንደገደለችውና ከዚህም የተነሳ ያጋጠማት ምስቅልቅል ሕይወት የሚያሳይ የታሪክ ይዘት አለው። በፊልሙ ዝግጅትም ላይ ከታዋቂዎቹ ትውልድ ኢትዮጵያውያን ሊሊያን ደሞዝ እና ጁሊ ምረቱ በተጨማሪ አንጀሊና ጆሊን እና ሌሎችንም የምዕራቡን ዓለም ታዋቂ ሰዎች አካቷል። በዚህም ምክንያት አዘጋጆቹ እንዳሰቡት የምዕራቡን ዓለም መገናኛ ብዙሃንና የፕሬዚዳንት ባራክ ኦባማን ትኩረት ለማግኘት ችሏል። ፊልሙን ከማስተዋወቅ ጎን ለጎን ያለ ዕድሜ ጋብቻንና ጠለፋን የመሰሉ ጎጂ ባህሎች ላይ እርምጃ እንዲወሰድ የሚጠይቅ አቤቱታም ሲፈረም ቆይቷል። ከ140 ሺህ ሰዎች በላይ የፈረሙት የአቤቱታ አቤቱታ ፕሬዚዳንት ባራክ ኦባማ ይህን በመሰሉ ሴቶች ላይ ተጽዕኖ የሚፈጥሩ ጎጂ ባህሎችን የሚመለከት ትእዛዝ እንዲሰጡ የሚጠይቅ ነው። አንጀሊና ጁሊ እና ጁሊ ምረቱ የፊልሙ ኤግዚኪቲቭ ፕሮዲሰሮች ቢሆኑም የጁሊ ምረቱ አስተዋጽኦ በፊልሙ ላይ የጎላ ይመስላል። ምክንያቱም 750 ሺህ አሜሪካን ዶላር የፈጀውን የፊልሙን ወጪ ለመሸፈን ከዚህ በፊት ሰርታቸው ከነበሩት ስዕሎቿ መካከል አንዱን እንደሸጠች የአሜሪካ መገናኛ ብዙሃን እየተናገሩላት ነው። ያም ሆኖ ከዚህ የፊልም ወጪ ውስጥ ምን ያህሉ እንደሸፈነች አልተገለጸም። ጁሊ ምረቱ ከኢትዮጵያዊ አባትና ከአሜሪካዊት እናት የተወለደችና እስከ ሰባት ዓመት ዕድሜዋም ድረስ በኢትዮጵያ ያደገች ስመጥር ሰዓሊ ናት። የስዕል ሥራዎቿም የታወቁት በመጠናቸው ትልቅነትና የአረብ ስፕሪንግንና ካቡልን በመሰሉ ቀውስ ባለባቸው ቦታዎች ላይ ትኩረት አድርጋ በምትሠራቸው ሥራዎቿ ነው። የጁሊ ምህረቱ ስዕሎች እስካለፈው የፈረንጆች ዓመት ድረስ እስከ 1.5 ሚሊዮን ዶላር ሲሸጡ ቆይተዋል። ባለፈው ዓመት ግን ሪቶፒስቲክስ የተባለው ስዕሏ ለጨረታ ቀርቦ ከተጠበቀው በላይ በመገመቱ ለጁሊ ተጨማሪ ዝናና አትርፎላታል። ይህ ስዕል የተሸጠው 4.6 ሚሊዮን ዶላር ሲሆን ጁሊም ከአስሩ በውድ ከሚሸጥላቸው በሕይወት ያሉ ሴት ሰዓልያን አንዷ ለመሆን በቅታለች። በዚህም የክብር ደረጃ ለመቀመጥ ጁሊ ብቸኛዋ ጥቁር ሰዓሊም እንደሆነች እየተነገረላት ነው። ከዚህም በተጨማሪ ጁሊ ምረቱ ብዙ የማንነት መገለጫዎች ያሏት አርቲስት እየተባለችም ትጠቀሳለች። ኤንቢሲ ኒውስ ስለ እርሷ በሰራው ዘገባ ላይ እነኝህን መገለጫዎቿን ከሰዓሊነቷ ጋር በማያያዝ የዘገባው ዋነኛው መሠረት አድርጎት ነበር። ኢትዮጵያዊት አሜሪካዊት፣ ግማሽ ጥቁር፣ ከሴት ጓደኛዋ ጋር በጋብቻ የምትኖር እናት እያለ ኤንቢሲ የማንነቷን መገለጫዎች ዘርዝሯል። የትዳር አጋሯ ጄሲካ ራንኪንም ታዋቂ ሰዓሊ ስትሆን የዚሁ ድፍረት የተባለው አማርኛ ፊልም ሌላዋ ኤክሲኪዩቲቭ ፕሮዲሰሪም ነች። የጁሊ ምረቱ አስተዋጽኦ ለፊልሙ ማሰሪያ ገንዘብ በማዋጣት ብቻ የተገደበ አይደለም። አንጀሊና ጁሊ ተሳትፎ እንድታደርግ የጋበዘቻትና የፊልሙ ዓላማ ግቡን እንዲመታ ትልቅ የማስተዋወቅ ሥራ እየሠራች እንደሆነም ቮግ ከተባለው መጽሔት ጋር ባደረገችው ቃለመጠይቅ ገልጻለች። መዝገቡ ኃይሉ ለዋዜማ ሬዲዮ